ሰላም ጤነስጥልኝ የተከበራችሁ አድማጮቻችን እንደምና እንደምን አምሽታችኋል የእሁድ ምሽት ታህሳስ 9 2015 ዓ.ም የጋቢና ቤ መሰናዶ ጀምሯል ኤደን ገረመው መርሃግብሩን በመምራት ኤልያስ አስማረ በቅንብሩ ጽዮን ግርማ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምፅ ባለሙያዎች ጋር በመሆን አብረራችሁን ዘልቃለን እናንተም አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን ዛሬም በሳምንት ውስጥ ከተደመጡና ተደግመው ቢሰሙ መልካም ናቸው ካልናቸው ጥንቅሮች መካከል ሶስቱን ይዘንላቸዋል። የመጀመሪያውን እናስተዋውቃችሁ። አዲስ አበባ ላይ ከአንድ አመት ተኩል በፊት በጥቂት ወጣቶች የተጀመረው ውጧትን ሳይክል በመጋለብ የማሳለፍ ባህል እየተስፋፋ መጥቷል። እግረ መንገድ የተሰኘው የሳይክል ማህበረሰብ ከመቶ በላይ የሚሆኑ ወጣቶችን የሚያሳትፍ ሲሆን ነገር ግን ከእነዚህ ውስጥ ሴቶች ሶስት ብቻ እንደነበሩ የቡድኑ አጋር መስራች ኤፍሬም በቀለ ይናገራል። ይህንን ችግር ለመቅረፍ ታዲያ ሳይክል ትችያለሽ በተሰኘ መርሃ ግብር ሴቶችን ሳይክል ማሰልጠን ጀምረዋል። ኤፍሬም በቀለንና ከሰልጣኞቹ መካከል አንዷን አነጋግሬ ያሰናዳውት ዘገባ የመጀመሪያው ነው። ሳይክል ትቼያለሽ በመስከረም 2015 ዓ ም እግረ መንገድ የሳይክል ማህበረሰብና ለም ከተማ በተሰኙ ተቋም አጋርነት የተጀመረ መርሃ ግብር ነው። ከተጀመረ ሁለት ዓመት ሊሞላው ጥቂት ጊዜ በቀሩት የእግረ መንገድ ማህበረሰብ በየሳምንቱ እሁድ ጠዋት በአዲስ አበባ ጎዳናዎች ላይ ሳይክል በመንዳት መጓዝ የተለያዩ ትስስሮችን ማካሄድን የመሳሰሉ ዓላማዎችን የያዘ ነው። ይሁን እንጂ በዚህ ቡድን ውስጥ ያሉ ሴቶች ቁጥር ሶስት ብቻ መሆኑ ሳይክል ትችያለሽ እንዲጀመር አድርጓል ይላል የእግረ መንገድ አጋር መስራች ኤፍሬም በቀለ። ሳይክል ትችያለሽ ከለም ከተማ ከተባለ ከሌላ እዚሁ ሀገር በቀል ከሆነ ፕራፊት ኦርጋናይዜሽን ከሆነ የምንሰራው አዲስ ፕሮጀክት ነው። ሳይክል ትችላለች ያው ስሙ እንደሚናገረው ሳይክል የምንለው ባይስክልን ለመግለጽ ነው። በተለምዶ ሳይክል ስለሚባልና ብዙ ሰው ስለሚያውቀው እዚህ ሀገር ኢትዮጵያ ውስጥ ትችላለች ደግሞ የምንለው ያው ከዚህ በፊት እግረ መንገድ የሚያደርጋቸው አክቲቪቲዎች አሉ፣ ከሳይክል ጋር የተገናኙ እዛ ላይ የነበሩ ሁለት ወይም ሶስት ብቻ ሴቶች ናቸው። ከሁለት መቶ በላይ ሜምበሮች አሉ፣ ግን መንገድ ላይ ሳይክል የሚሄዱት እነሱ ብቻ ሁለት ብቻ ነበሩ። ና ጥያቄዎች የጠየቀን ነበር፣ ለምንድን ነው ሴቶች ቁጥራቸው ያነሰው ከሚል እና የተነገሩ አንዳንድ ነገሮች ነበሩ። ለምሳሌ የሳይክል ትሬኒንግ ወይም ደግሞ ሳይክል አለመቻላቸው፣ ፍላጎት የሚኖራቸውም ያን ሳይክል ትሬኒንግ አለማግኘታቸው፣ ወይም ደግሞ ሳይክል ትሬኒንግ የሚያገኝበት ቦታ ብዙ አመቺ እንዳልሆነ ከነሱ ካላቸው ርቀት ቦታና፣ በተለያዩ ምክንያቶች ምክንያት አመቺ እንዳልሆነ የነገር ነገር ነበር። እንዲሁም ያው በተለይ መሀል አዲስ አበባ ላይ ብዙ አክሴፕታንስ የለም፣ ብዙ ተቀባይነት የለውም ሳይክል ወደ ስራ ስትሄድ ወይም ደግሞ ብዙ የተለመደ ነገር አይደለም። ስለዚህ እነዚህ ነበር ያገኘናቸው መልሶች። እዚህ የተነሳ ነው ምንድን ነው ሳይክል ብናሰልጥናቸው ብለን ፐብሊክሊ አናውንስ አላደረግነውም፣ ግን ለምናውቃቸው ሰዎች ብቻ ለአክም ጠይቅ ነገር እና ወዲያ ወደ ሀያ የሚሆኑ ልጆች ተመዘገቡ፣ ሴቶች፣ ወጣት ሴቶች ተመዘገቡ። ከዛ በኋላ እነሱን በየእሁድ ውድ ላይ የሚዘጉ መንገዶች አሉ ለሳይክል እና ለአክቲቪቲ የሚሆኑ መንገዶች መንገድ ለሰው የተባለ አክቲቪቲ አለ። እዛ ላይ ማሰልጠን ጀመርን ማለት ነው እነዛ ልጆች ወደ አስራ ስድስት የሚሆኑት እንግዲህ ሳይክል ትችያለሽ ጆይን አድርገው መልክ ጀመሩ ማለት ነው። የዛሬ ሁለት ወር አካባቢ ኤፍሬም ለዚህ መርሃ ግብር መሳካት በማህበራዊ ድረገጽ ላይ ጎፈንድሚ በመክፈት ሳይክሎች እንዲገዙና በዛ ስልጠና እንዲጀመሩ መደረጉንም ይገልጻል። ይህ ስልጠና ታዲያ የሴቶችን በራስ መተማመን የሚያጎለብትም ነው ይላል። ወደ ዘጠኝ የሚሆኑ ሳይክሎች ከዛ ከለም ከተማም የነሱን ሳይክል አመቱ ከዛ በኋላ ይነት ስራ አይጀመርም ማለት ነው። ለየሳምንቱ ለስድስት ሳምንት ነው የሰለጠኑት። የሳምንት ጧጧት ይመጣሉ እዛ ቦታ ላይ የተዘጉ መንገዶች ላይ በጣም ለመማር ጉጉት ነበራቸው። እንግዲህ ቦታውን ሴፍ አድርገን አድረ ነው በስንሳ ነበሩ። አሰልጣኞች ደግሞ እንደዚህ ቮለንቴር ወይም ደግሞ በጎ ፍቃደኞች ነበር። እንግዲህ ትሬኒንጉ ሳይክል መለማመድ የዚህ ከሆነ የሳይክል ስልጠና ሴፍቲ እና ደግሞ ሜንቴናንስ ደግሞ ሳይክልን መጠገም፣ መንገድ ላይ ይበላሽባቸው እንዴት መጠገም ይችላሉ። ሴፍቲ የምለው ደግሞ ሄልሜት ሴፍቲ መንገድ ላይ ህጎች ወይም ሮድ ሴፍቲ የምንለዋለን እነሱንም ኦረንት አደረግናቸው። ለስድስት ሳምንት ያልሰለጠኑ ለመጀመሪያ ጊዜ አብዛኞቹ ወደ አስራ አራት የሚሆኑት ከአስራ ከተመረቁት ከአስራ ስድስት ውስጥ አስራ አራት የሚሆኑት ሳይክል ነድተው አያውቁም ከዚህ በፊት ማለት ነው። ሲው ሳይክል ተለማመዱ ግን ሁሉም በሚገርም ሁኔታ ሶስተኛ ሳምንት ላይ ብቻቸውን መንዳት ጀመሩ። እዛ ቦታ ላይ አራተኛ ሳምንት ላይ ሁሉም ሴቶች መንዳት ጀመሩ ሳይክል አምስተኛ ሳምንት ላይ ከዛ ከተከለለው ከተዘጋው መንገድ አጀበናቸው ናቸው ከኛ ግሩፕ ከዛ መንገድ ግሩፕ ጋር አጀበናቸው፣ ከተማ ወጣን። ከተማ ወጥተን ከተማ መንገድ ላይ ህጉን እያከበሩ ለመጀመሪያ ጊዜ ከተማ ላይ መኪኖችን፣ ሌሎችን አክቲቪቲዎች፣ ሌሎችን ትራፊክ ባለበት መንገድ ዞርን። ከተማ መጥተን ወደ ቦታው ተመለሱም። የመጨረሻው ቀን ደግሞ የተለያዩ ሌሎች ተጨማሪ ሴፍቲና የመኪና ሰጠናቸው። አሁን ደግሞ ከትላንትና ወዲያ እሑድ ዕለት ፕሮግራም አደረግን። ሁሉም ተመረቁ እንዲሁም ከመቶ በላይ አዲስ አበባ ውስጥ ሳይክል የሚሄዱ ሰዎች ወይም ደግሞ ሳይክሊስቶች መተዋጅበዋቸው እንዲሁም ሌሎች ስቴክሆልደሮች ከመንግስት ሌሎች መንፋት መጥቶ አፕሬት አርገዋቸው ግራጁዌሽን ተደረገ በጣም ደማቅ ፕሮግራም ነበር ወይዘሮ አሊስ ፓሮናኪያን በሳይክል ትችያለሽ መርሃ ግብር ከመጀመሪያዎቹ ሰልጣኞች መካከል አንዷ ናቸው ይህ ስልጠና በራሴ የራስ መተማመኔን እንዳጎለበት እንዲሁም ደግሞ ክብደት እንድቀንስ አግዞኛል ይላሉ። እዚህ ቡድን ልመጣ የቻልኩት አጋጣሚ የእግረ መንገድ ፌስቡክ ሳይት ላይ ማስታወቂያውን አየሁኝ እና በጣም ብዙ ዘመናት ዘመናት አልኮኛል ሳይክል ከነዳ ላይክ በጣም ህጻን ሆኜ ማለት ነው፣ አስራ ሁለት አስራ ሶስት ሆኜ እና ሳስበው የተሳን ነው። ክላስ ለጤናም ጥሩ ነው፣ ኪሎ ለመቀነስም ይረዳኛል ብዬ አሰብኩኝ እና እንደዛ በማሰብ ጆይን። የእውነት ለመናገር ላይክ የተወሰነ ፐርስፔክቲቭ ቀይሮኛል። ለምሳሌ በራሴ ኮንፊደንስ በተወሰነ ቢልድ አርጎልኛል። በፊት በጣም ነበር ምተኛው እሑድ ጠዋት። አሁን እሑድ ጠዋት ጠዋትን ትሬኒንጉ ከጀመረ ጀምሮ ማለት ነው ወደ ትሬኒንጉ ለመሄድ በጣም በጉጉት ነው የሚሄደው እና የተወሰነ ላይክ መተኛ ጥቅም እንደሌለው እና ጠዋት ተነስቼ ምንም አይነት ኤክሰርሳይዝ ብሰራ ይጠቅመኛል የሚለው ፐርስፔክቲቭ አለኝ። በጣም በበጎ መንገድ ጥቅም ያገኘሁት ብዬ ማለት እችላለሁ። ወይዘሮ አሊስ በተለይም ደግሞ በአዲስ አበባ ውስጥ ሴት ልጅ ሳይክል ስትነዳ አለመለመዱ ሴቶችን ሳይክል እንዳይደፍሩ ያደረገን ይላሉ። ሳይክል ይችላለች ያው እየሰለጠኑ የሚወጡት ሴቶች ራሳቸው አሰልጣኝ ይሆናሉ። በእኛ ብቻ እንዳይሆን ሌላ አካባቢያቸው ስልጠና እንዲሰጡ የተለያዩ ቦታዎች ላይ ሴቶች ትሬኒንግ እንዲወስዱ። ሴቶችን ብቻ የምናሰለጥንበት ምክንያት ያው እንዳልኩሽ ነው። መንገድ ላይ ያሉት ሴቶች ቁጥር ሳይክል የሚሉ ቁጥር በጣም ትንሽ ነው። መንገዱ ደግሞ ያው የህፃናትን ነው፣ የአዛውንትን ነው፣ የወጣቶችን ነው፣ የወንድም የሴትን ነው። የሁሉም ስለሆነ መንገድ ላይ ወጥተው እንዲያስተዋውቁ ግሩፕ ኖሯቸው ደግሞ በተለያየ ጊዜ ሳይክልን ከስፖርት እንቅስቃሴ ጀምረው ሳይክልም ደግሞ አሁን እየተሰሩ ያሉ የተጨመሩ አዳዲስ መንገዶች አሉ ለሳይክል ብቻ የሚሆኑ ወይም ሳይክል ሌን የሳይክል መንገዶች ብቻ እየተጨመሩ ናቸው ያሉት። አሁን ደግሞ በቅርቡ የሳይክል ሼሪንግ ባይስክል ሼሪንግ ወይም ደግሞ ሳይክል የመጋራት ፕሮጀክቶች ከንቲባዋ ቢሮ እስከ ስቴዲየም እስከ መስቀል አደባባይ ድረስ ሊጀመር ነው። ይሄ ለማንን ሰው ክፍት ነው። እነዚህም ፕሮቴክትድ በሆኑ ወይም ደግሞ ከመኪና ጋር ባልተገናኘ ከእግረኛ ጋር ባልተገናኘ በሳይክል መንገዶች ናቸው። እነዚህ ከስፖርት ብቻ ሳይሆን ከስፖርት ባለፈ ለቀን ተቀን እንቅስቃሴ ለስራም፣ ለትምህርት የሚሄዱ ሰዎች እንግዲህ እንደምታውቁት ጋዝ ዋጋ በጣም ጨምረዋል። መንገዶች በጣም እየጠበቡ ነው። መኪና ዋጋም ከእዛ በጣም ጨምረዋል። ትክክለኛው መንገድ ደግሞ በሳይክል ከተሰራ ሰዎች ወደ ስራ የሚሄዱበት አጋጣሚ ነው። ስለዚህ ነው የምናዘጋጃቸው ማለት ነው። ሴቶች ወደ ስራም ወደ የሚፈልጉበት ቦታ ላይ አማራጭ ትራንስፖርት አላቸው። ደግሞ መንገዱን ግን ሁኔታ መጠቀም ይችላሉ ማለት ነው አካባቢ የተስማማ ነው። ወጪን በጣም ቆጣቢ ነው። እንዲሁም ደግሞ ሴቶችንም ኢምፓወር የሚያደርግ ነው ነው። ኤፍሬም በቀጣይ የእግረ መንገድ ማህበረሰብ ስለያዛቸው እቅዶች እንዲያጋራል። ኮሜንቶች በቃ በጣም የተለያዩ ኮሜንቶች ነው የምትሰሚ። አንዳንዱ ያበረታታሻል፣ አንዳንዱ እባክሽ ይልሻል፣ አንዳንዱ ነው የማይሆን የሚደብር አይነት ኮሜንቶች ይሰጥሻል። ሴት ሆነች ማለት ነው። ኢቨን ለጠለውን ከመንገድ ላይ ከራስሽ ከምታውቂው ሰዎችም ኢቨን ፖዚቲቭ ነገርን ላትሰሚ ትችያለሽ። ኧረ እባክሽ አይነት ነገር ማለት ነው። ሰው አዲስ አበባ ውስጥ ሌሎቹ ክልል እንደተለመደው ያህል አልተለመደም፣ ገና ይቀራል። አሁን ባህር ዳር ብትሄጂ ቀሚስ ለብሳት አበሻ ቀሚስ ላለብሳ ልትነዳ ትችላለች በጣም ኖርም ማል ነው፣ ለአይንም ተለምዷል። እኛ ጋር ግን ሴት ልጅ ኢቨን ባይስክል ላይ ስትታይ ፍጥጥ ብሎ ነው ነው ረ ሴት ባኪ እየመጣች ነው አይነት ነገር እንደ ሴቶች ባስ ሲነዱ አሁን ብርቅ እንደሚሆነው ማለት ነው። አይ ቲንክ አሁን ይሄ ኢኒሽቲቭ ለዚህ ግንዛቤ ለመፍጠር ጥሩ ሀሳብ ይመስለኛል። ለምን ሞር በታየ ቁጥር ሞር ነው ለአይን የሚለመደው። አንድ ነገር ኖርማል የሚመስለው ሞር ሲታይ ነው። ሞር ሴቶች ባይሲክል ላይ ሲታዩ በከተማ ውስጥ እረ ሴቶችም ለካ ጀምረዋል ምናምን የሚል ለአይን ይለመዳል። ስለዚህ ሴቶችን ነው ማበረታታት የሚያስፈልገው። የእግረ መንገድ የሳይክሊንግ ማህበረሰብ አጋር መስራች ኤፍሬም በቀለ በሳይክል ትች ያለች ሁለተኛ ዙር ስልጠና ወደ ሀምሳ የሚደርሱ ሴቶች መመዝገባቸውንና ና እነኚህ ስልጠናዎች እንደሚቀጥሉም ጠቁሟል። ከአሜሪካ ድምጽ ለተጠናቀረ ዘገባ አይደን ገረመው ከዋሽንግተን ዲሲ በተፈጥሮና በሰው ሰራሽ ምክንያቶች መራመድ የማይችሉ በርካታ ኢትዮጵያውያን ተመጣጣኝ ዊልቸር ማግኘት ፈታኝ ሆኖባቸው ቆይቷል። ወጣት አቤል ግን ይህንን ችግር በሀገር ውስጥ ለመቀነስ ጉዞውን ጀምሯል። ከቀርከሃ ዊልቸር ያመርታል። አቤል ከዚህ በፊት በጋቢና ቪኦኤ ያነጋገርነው ሲሆን ከሰሞኑ በዚህ በዩናይትድ ስቴትስ በተደረገው የአፍሪካ መሪዎች ጉባኤ ላይ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የሆኑት አንቶኒ ብሊንከን አቤልን እንደ አንድ አፍሪካዊ ስራ ፈጣሪና ማህበረሰባቸውን በበጎ እያገዙ ካሉ ካሏቸው ተምሳሌታዊ ወጣቶች መካከል ስሙን ጠቅሰውታል። አቤልና ሀብታሙ ስዩም ከዚህ ቀደም ያደረጉት ቆይታ ቀጥሎ ይቀርባል። ይህንን ስራ እንድሰራ መነሻ የሆነኝ በአንድ ወቅት አንድ አካል ጉዳተኛን በአራት ኪሎ አካባቢ ባገኘውበት ጊዜ እየነገረኝ ችግር ብዙ አካል ጉዳተኞች መንቀሳቀሻ ማቴሪያሎችን ግብአቶችን እንደዚህ ዊልቸር ክራንች የመሳሰሉ ነገሮችን ማግኘት ሌክዠሪ እንደሆነ በነገረኝ ጊዜ ነው ይህን ሀሳብ የጀመርኩት። ከዛ በኋላ የተለያዩ ጥናቶችን ማጥናት ጀመርኩኝ። ስለ ባምቡ ወይም ስለ ቀርቃ የተጻፉ ጽሁፎችን በማነብበት ጊዜ ከፍተኛ የሆነው የአፍሪካ የቀርከሃ ሀብት የሚገኘው ኢትዮጵያ ውስጥ እንደሆነ ሰባ ፐርሰንት የሚሆነው የቀርከሃ ሀብት ኢትዮጵያ ውስጥ ቢገኝም በተግባር ግን እስከ ዛሬ እንዳልተጠቀምንበት የሚያሳዩ ብዙ ጽሁፎችን ማንበብ ቻልኩኝ። ከዛ በተጨማሪ ቀርከሃ በተፈጥሮ በሜካኒካል ባህሪው ከብረት የተሻለ ጥንካሬ እንዳለው እንዲሁም ከኮንክሪት ተመጣጣኝ የሆነ ጥንካሬ እንዳለው በተረዳው ጊዜ ነው እንደዚህ አይነት ችግሮችን መፍታት የሚያስችል ማቴሪያል ነው ብዬ ይህንን ግብአት ለመጠቀም መነሻ ያደረግኩት ማለት ነው። እንግዲህ ከዚህ ጅምረህ በኋላ የተለያዩ ምርቶችን ማቅረብ እንደጀመርክና በተለያዩ መድረኮች ላይም እውቅናና ሽልማትን ስለማግኘትም ሰምተናል። ስለ እነዚህ አስቲ ዘርዘር አድርገን ንገረን። ቀደም ሲል እንደነገርኳቸው ሀብት መኖሩና እንደዚህ አይነት የተለያዩ ችግሮች እኛ መኖራቸውን በተረዳሁት ጊዜ መጀመሪያ የሰራሁት የቀርቀሃ ዊልቼር ወይም ደግሞ ባምቡ ዊልቼር ነው። የባምቡ ዊልቼርን ስሰራ ኢትዮጵያ ውስጥ ከአንድ ነጥብ አራት ሚሊየን በላይ የአካል ጉዳተኞች ዊልቸር እንደሚያስፈልጋቸው ነገር ግን ዊልቸርን ማግኘት አንዳንዴ እንደ ቅንጦትም እንደሆነ በወርልድ ሄልስ ኦርጋናይዜሽን የተጻፈ ዶክመንትን አየሁኝ። ስለዚህ ይህንን ማቴሪያል በመጠቀም ቼርን መስራት ቻልኩኝ። ዊልቼሩን ከሰራው በኋላ በተለያዩ ድርጅቶች እውቅናን፣ ሽልማትን ማግኘት ቻልኩ። ከዚህም ውስጥ ሬች ፎር ቼንጅ የተባለ ተቋም እንደዚሁም በአለም አቀፍ ደረጃ ግሎባል ግሪን ግሮዝ ኢንስቲትዩት የተባለ ድርጅት የአረንጓዴ ፕሮዳክቶችን ፕሮሞት የሚያደርግ ድርጅት እውቅናና ሽልማቶችን ሰጡኝ ከዛ በኋላ ደግሞ ያለኝን ስኪል ደቨሎፕ ለማድረግ የተለያዩ ስልጠናዎችን በሀገር ውስጥም በውጭ ሀገርም ስልጠናዎችን መውሰድ ቻልኩኝ በስልጠናዎቹን በመወስድበት ጊዜ ደግሞ ሌላ ፕሮዳክት ደቨሎፕመንት አይዲያ መጣልኝ ምንድነው እሱ ቀርከሃን በመጠቀም ሳይክል የሳይክል ፍሬምን መስራት እንደሚቻል መጣልኝ የቀርቀሃ ዊልቸሩንም የቀርቀሃ ሳይክሉንም ጎን ለጎን እያስኬድንን ያለነው ነው። በቀርቀሃ ዊልቸሩ በምናገኘው ማህበራዊ ጥቅም፣ ቀርቀሃ ሳይክል ፕሮዳክታችን በኢኮኖሚ ደግሞ ያኛውን ሰፖርት ያደርግልናል። ስለዚህ አሁን ሁለቱም ፕሮዳክቶች ይዘን የሄድን ያለ ነው። ገበያ ውስጥ ኦልሬዲ ገብተናል። የተለያዩ ድጋፎችን፣ ሽልማቶችን፣ እውቅናዎችንም አግኝተንበታል። ቀደም ብለህ እንግዲህ እንዳስረዳኝ ቀርቀሃ ከብረት ጋር የሚወዳደር አይነት ጥንካሬ ያለው ተክል መሆኑን ነግርህኛል ነገር ግን አብዛኞቻችን መቼም ተክል እንደመሆኑ ያንን አምኖ የመቀበል ችግር ሊኖርብን ይችላል። በማህበረሰቡ ዘንድ ይሄንን የቀርቀሃን ጥንካሬ ጠቀሜታ፣ ለማስረዳት ምን ያክል ጊዜ ፈጀብህ? የሚመጡ ጥያቄዎችንስ በምን መልኩ አስተናገድግ? መጀመሪያ አካባቢ ትልቁ ቻሌንጅ የነበረብን የሰውን አመለካከት መቀየር ነው። ይህ ተክል እኛ ሀገር በስፋት ተሰማርቶ ቢገኝም ቀደም ባሉት ጊዜያት ግን ለአጥርነት ወይም ደግሞ ለማገዶነት፣ ከዚያ ያልዘለለ ደግሞ መሰረታዊ የሆኑ የቤት ውስጥ ፈርኒቸሮችን ለመስሪያ ብቻ ነው የምንጠቀምበት። በሰለጠነው ዓለም ኤዥያ፣ በአውሮፓ፣ በሌሎች አገራት ደግሞ ቅርቃህን በመጠቀም ትልልቅ ህንፃ፣ ትልልቅ ደረጃ ያላቸውን ህንፃዎችን ለደረጃ ግብዓት፣ ብሪጅ ስራ፣ ለብዙ አይነት ግብዓቶች ይጠቀሙበታል። ይሄንን እኛ ሀገር ለሰው ግንዛቤ ለመፍጠር እጅግ በጣም ትልቅ ችግር ነበረ። አንድ ከዚህ በፊት የሚሰሩ ፕሮዳክቶች የጥራት ችግር ነበረባቸው። ብዙ ጊዜ ቀርከሃ ፈርኒቸር ግብአትነት በምንጠቀምበት ጊዜ ከፍተኛ የሆነ የስታርች ኮንቴንት ወይም ደግሞ የስታርች መጠን ጣፋጭነት ኮንቴንት ስላለው ያንን ፈልገው ኢንሴክቶች፣ የተለያዩ እንደዚህ እንትኖች ያንን ይቦረቡሩታል እና የመበላት ነገሩ ብዙ ጊዜ ችግር ስለሆነባቸው እንደዚህ አይነት ፕሮዳክት ይዘን ስንመጣ ለመቀበል በጣም አስቸጋሪ የሆኑብን ነበረ። ነገር ግን ይህንን ስራ በምሰራበት ጊዜ እኔ መሰረታዊ የሆኑ ቴክኒካል ፕሮሲጀሮችን፣ ሂደቶችን ተከትለን በኬሚካል በደንብ ትሪት ተደርጎ ታክሞ፣ እንደዚሁም ደግሞ አየር ንብረትን ይቋቋም ለዝናብ፣ ለፀሐይ መቋቋም እንዲችል ተደርጎ የተሰራ ስለሆነ ይሄንን ለሰዎች ለማስረዳት ትንሽ ጊዜ ፈጅቶ ነበረ። ለብዙ ድርጅቶችን ያኔ ጥያቄ ስናቀርብ በራቸውን ለመክፈት ዝግጁ አልነበሩም። በወቅቱ ግለሰቦችም እንደዛው ለድጋፍ እጃቸውን አልዘረጉልንም ነበር። አሁን ግንዛቤው በተወሰነ መልኩ ተፈጥሯል። ብዙ ሰዎች የዚህ ፕሮዳክት አንደርስታንዲንግ ወይም ግንዛቤው አለ። እኛ ስናንኳኳ የነበርንባቸው ሰዎች አሁን በራሳቸው ጊዜ ድጋፍ ለማድረግ ወደኛ እየመጡ ነው። ግን መጀመሪያ አካባቢ ይህንን ግንዛቤ ለመፍጠር ትልቅ ችግር ነበረብን። እንግዲህ ቀደም ብለህ የመጀመሪያ ተጠቃሚዎች የአካል ጉዳተኞች እንደነበረ ነግርህናል። ከእነሱ ያገኘኸው ምላሽ ምን ይመስላል? ተጠቃሚዎችን በምታናገርበት ጊዜ ምን አይነት ምላሽ ሰጡ? የማትረሳቸው ምላሾች ሳሉ ወይ? በእውነት ለመናገር እኛ ሀገር መሰረታዊ የሆኑ መንቀሳቀሻ ግብዓቶች ባለማግኘት ምክንያት የተለያዩ ወጣቶች፣ አቅም ያላቸው ሰዎች በቤታቸው እንዲቀሩ ተገደዋልና እኔ መነሻ ያደረገኛ ልጅ ያየሁት ልጅ መሬት ላይ ሲንፏቀቅ ያየሁት ልጅ በመሆኑ ይሄንን ፕሮዳክት ሰርቼ ይሄንን ምርት ሰርቼ ለሙከራ በሰጠሁ በሰጠኋቸው ጊዜ የነበረው ፊድባክ እጅግ በጣም ልብን የሚነካ እና በጣም ትልቅ ገና ምንም ነገር እንዳልሰራሁ ብዙ ነገሮችን እንዳስብ ያደረገኝ ነገር ነው። ያን የሰጡኝ የሚገርም ነው። ሰዎች መንቀሳቀስ የማይችሉ ሰዎች ያንን ነገር ተጠቅመው ከቦታ ቦታ የሚፈልጉት ቦታ ሲሄዱ ማየት እርካታን የሚሰጥ ነገር ነው እና የነበረው ፊድባክም በጣም ገንቢ የሆነ ፊድባክ ነው የሰጡን። ማስተካከል የሚገባንንም ነገር እንደዚሁ በግልጽነት ሰጥተውን በስፋት ማስ ፕሮዲውስ አድርገን ገበያ ከመውጣታችን በፊት ማስተካከል ያለብን እንድናስተካክልም የነገሩን ነገር በጣም ጠቃሚና ገንቢ ነበረ፣ ግን በአጠቃላይ የፊድባኩ እጅግ ልብ የሚነካና በአንድ በኩልም ደግሞ ኩራትም እንዲሰማን አድርጎናል ማለት ነው። ከመለያየታችን በፊት አቤል፣ በአምቡላ የተሰኘ ተቋም መስርተሃል። ከአንድ ዓመት ከሁለት ዓመት ከዓመታት በኋላ ይህ ድርጅት ይህ ተቋም ደርሶ ማየት የምትፈልግበት ስፍራ የት ነው? እየሰራን ያለ ነው። በአካባቢያችን በአቅራቢያችን፣ በዋና ከተማችን በአዲስ አበባ ዙሪያ ያሉ ደንበኞቻችን እና ፍላጎት የሚሰሩ ሰዎችን ለማርካት ነው እየሰራን ያለ ነው። በሚቀጥሉት አንድ ዓመታት የባምቡ ላብስ ብራንድ በተወሰኑ የምስራቅ አፍሪካ ከተሞች ላይ ለመስራት እያቀድን ነው። በኬንያ፣ በዩጋንዳ እነዚህ ከተሞች ላይ ማስፋት እቅዳለን። ከዛ በተጨማሪ ደግሞ ባምቡ ባይስክል ፍሬሙን ብቻ ለኤክስፖርት ማርኬት በመላክ በአውሮፓ በአሜሪካና በተለያዩ ቦታዎች ቀርቀሃ ሳይክል ፍሬሙን በመላክ የኤክስፖርት ማርኬታችንን ማሳደግ እናስባለን። ብዙ ሰዎች ደግሞ አብረውን እንዲሰሩ አካባቢ ንብረትንም ብክለትን ከመቀነስም አንጻር ትልቅ ሚና ስላለው የኛ ስራ በዚህ ሴክተር ላይ የበኩላችንን አስተዋጽኦ እያደረግን የብዙ ሰዎችን ተጠቃሚነት ለማረጋገጥ ነው የምናስበው። እጅግ በጣም አመሰግናለሁ አቤል ኃይለ ጊዮርጊስ። በአምቡላብስ ስለተሰኘው ከቀርከሃ የሰዎችን ህይወት እየቀየሩ ያሉ መጠቀሚያዎችን እያመረተ ያለ ተቋም መስራች ነህ። መልካም ምሽት፣ መልካም ቀን ይሁንል። በጣም አመሰግናለሁ እኔም እግዚአብሔር ጋቢና ቬን ነው በመከታተል ያላችሁት። ወደ መጨረሻው ዘገባ ደሞ እንሻገር። በዚህ ሳምንት ካነጋገርናቸው እንግዶች መካከል አንዱ ዶክተር ሚካኤል ሻውል ይሰኛሉ። ከካንሰር ጋር በተያያዘ የተለያዩ ጉዳዮች ላይ ግንዛቤ ለማስጨበጥ በፌስቡክ ገጻቸውን እንዲሁም ደግሞ የማህበራዊ ሚዲያን ይጠቀማሉ። ዘገባው ይቀጥላል። ዶክተር ሚካኤል ሻወል ለማባላለው በካንሰር ህክምና ረዳት ፕሮፌሰር ነኝ የምሰራው ሀረማያ ዩኒቨርሲቲ ሀረር ነው በህይወት ፋና ሆስፒታል ካንሰር ሴንተር እሺ ዶክተር በጣም ነው የማመሰግነው ከኛ ጋር ጊዜህን ለመስጠት ፈቃደኛ ስለሆንክ ለውይይታችን መነሻ የሚሆነ እንግዲህ በቅርቡ ማህበራዊ ሚዲያ ላይ ያጋራኸው አንድ ጽሁፍ ነው ይሄ ጽሁፍ የካንሰር ህሙማንን ልንረዳ ወይም ደግሞ ልናገዝ የምንችልባቸው በተለይም ደግሞ ለየት ያሉ ነገሮች ነጥቦችን ያስቀመጥከው ና እስቲ እነሱን ነጥቦች ና ሁኔታውን በማስተዋወቅ እንጀምር እሺ በጣም አመሰግናለሁ ምንድ ነው እንደ ካንሰር ሀኪም ያለነውም ብዛታችን በጣም ትንሽ ነው ኢትዮጵያ ላይ ባደጉት ሀገሮች ያለው ስለ ካንሰር ያለው ግንዛቤ ስለ ካንሰር ያለው እውቀት በጣም ትልቅ ነው ና ሰው ራሱን ከመጠበቅ አንጻር ሰዎችን በካንሰር የተጠቁ የተያዙ ሰዎችን ከመርዳት አንጻር ያለው ሰፊ ርብርብ በጣም ትልቅ ነው እኛ እንደ ሀገር የመረዳዳት ባህላችን ጠንካራ የሚባል ቢሆንም ግን ለታካሚዎቻችን በተለይ ለካንሰር ታካሚዎች ያለው ደግሞ እይታ፣ ድጋፍ በጣም ትንሽ ነው። ይሄ ኢቨን ሙስናን እራሱ ይሄ ካንሰር ነው ይሄ እንደዚህ ነው ብሎ የሰዎችን በተለይ ታካሚዎቻችንን የሚጎዳ ነገር የመናገር ነገር አለ እና እውቀቱ ብዙም አይደለም በጣም በጣም ውስን ነው። ታካሚዎቻችን ደግሞ ቁጥራቸው በጣም እየበዛ ነው። በየአመቱ በተለይ ይሄ የአኗኗር ዘያችን እየጨመረ ስለመጣ በጣም በስፋት እያየን ነው ያለን ነው። እና አሁን ግሎቦካን በሁለት ሺ ሀያ ባጠናው ጥናት ብቻ እንኳን የዓለም አቀፉ የካንሰር ጥናት አጥኚ ቡድን በአመት ኢትዮጵያ ውስጥ እስከ ሰባት ሰባት ሺህ ሰው በካንሰር ይያዛል። ያም ብቻ አይደለም እስከ ሀምሳ ሺህ ሰው ደግሞ በካንሰር ምክንያት ይሞታል። እኛም ደግሞ በየሆስፒታሎቻችን የምናየው ነገር ነው። በጣም ብዙ ታካሚ ነው እየመጣ እና እየታከመ ያለው እና እንደ ሐኪም ያው መድኃኒት ከመስጠት ውጭ ያው የጨረር ህክምና፣ የኬሞቴራፒ ህክምና፣ የተለያዩ የሆርሞናል ህክምናዎችን ከመስጠት ውጭ ይሄ የስነ ልቦናና ስነ አእምሮ ላይ በበቂ ሁኔታ እንደ ውጭዎቹ እንዳደጉት ሀገሮች እየሰራን አይደለም ግን የምንችለውን ነገር ደግሞ እያደረግን ያለ ነው። የተሰሩትም ስራዎች ደግሞ በአብዛኛው ያሉት መሀል መዲናው ላይ አዲስ አበባ ላይ ነው። የኢትዮጵያ ካንሰር ማህበር የሚባል አለ። የኢትዮጵያ ካንሰር አሶሴሽን በጣም ትልቅ ስራዎች ይሰራል። ስፔሻሊስት ሐኪሞች ናቸው እንደዚ አቋቁሞት እየተሰራ ያለው እዛ ላይም ሬዚደንት ተማሪ ሆኜ እየዞርን ለማህበረሰቡ ስለ ካንሰር እናስተምርበታለን። እንደዚሁ በቀን እስከ አስራ ስድስት ታካሚዎች የካንሰር ታካሚዎችን ይዘው በተለይ ሴት ታካሚዎችን ገብ ያበላሉ፣ መጠጥ ያጠጣሉ፣ ሳኒታሪ ፓድ ነ ንጽህና መጠበቂያ እቃዎችን ይለግሳሉ። ከዛ ውጭ መኝታን ይሰጣሉ እና ብዙ እንክብካቤ ያደርጋሉ በዛ በዛ ያው አስተማሪዎቻችን ያቋቋሙት ቦታ ስለሆነ ይህ እኳ አይነበር ከለካ ከምናክመው ውጪ ታካሚው በጣም እየተጎዳ ነው ያለው። ሜዳ ላይ ነው ወድቆ የሚኖረው ማለት ይቻላል። ለምሳሌ ከገጠር የሚመጡ እናቶች ብዙ ጊዜ ባሎቻቸው፣ ልጆቻቸው ማሳደግ ስላለባቸው እዛው ገጠር ላይ ነው የሚገቡ እና ታካሚዎቹ ሲመጡ ለብቻዎቻቸው ነው የሚመጡ። በሽታው ጋር የብቸኝነት የስነ ልቦና የስነ አእምሮ ጫና ይደርስባቸዋል። እዛ ላይ በህብረተሰቡ የመገለል በሽታው በራሱ የሚያመጣቸው ለምሳሌ እብጠት ሊሆን ይችላል፣ ፈሳሽ ማውጣት ሊሆን ይችላል ከዛ ውጭ ደግሞ በዓይን የማይታዩ ሽታዎች ሊያመጣ ይችላል በሽታው እና በዛ ምክንያት በማህበረሰቡ የተገለሉ ይሆናሉ እና ቢያንስ እስኪ ይህ ነገር በሐኪም ፔጅ ላይ ቢመጣ ሰዎች ይማሩበታል ብዬ ስላሰብኩ ነው። እንግዲህ እጅግ ብዙ ተግዳሮቶችን አንስተሃል። ከዚህ በተጨማሪም ደግሞ ምናልባት አሁን ይሄ በህሙማን ላይ ነው ያነሳኸው ተግዳሮ ያሉት ችግሮች ማለት ነው። አስተማሚዎችም ግን፣ ግንዛቤ እጥረት የተነሳ ለካንሰር ህሙማን ምን ማድረግ እንዳለበት ምን አይነት ድጋፍ እንደሚያስፈልግ አይታወቅም። አስተማሚዎች ማህበረሰቡ ምን መገንዘብ ይችላል? በምን መንገድስ ነው ማገዝ የሚችለው? ጥሩ ጥያቄ ነው። ይህ ነው ሜሊ መሰረታዊ ምን ይላል መሰለሽ፣ የእኛ ትልልቆቹ መጽሐፎች፣ የካንሰር መጽሐፎች ካንሰር ዘ ፋሚሊ ዲዚዝ ይላሉ። ያ ማለት ምንድን ነው? ካንሰር የቤተሰብ በሽታ ነው። ኢቨን ቤተሰብን ብቻ ሳይሆን ጎረቤትንም ዙሪያውን ኮሚኒቲን አፌክት ሊያደርግ ይችላል። ይሄ የተባለበት ምክንያት አለው። አንድ ሰው እንደ ቤተሰብ በካንሰር የተጠቃ ሰው ካለ ህክምናው በተፈጥሮ ውድ ነው። ቴራፒ፣ ራዲዮ ቴራፒ ላቸው ህክምናዎች በጣም ኤክስፔንሲቭ ናቸው እና ኢኮኖሚካሊ ቤተሰቡን ይጎዳሉ እንደመጀመሪያ። ያም ብቻ አይደለም። በተለይ ደረጃቸው ጨምሮ የሚመጡ ደግሞ ከሆነ እኝም የቤተሰብ መሪ የምንላቸውን አካላቶች ስነ ልቦና፣ ስነ አእምሮ የሚነካ ነገር ይመጣል። ለምን ከዚህ በሽታ የመዳን እድሉ ያነሰ ስለሚሆን በተለይ ደረጃቸው የጨመሩ ካንሰሮች ላይ በሚመጣበት ጊዜ አይደለም። እንደ ማህበረሰብ ደግሞ ያለው ለካንሰር የተቀመጠ ነገር አለ። ካንሰር አይድንም፣ በካንሰር ከተያዘ በቃ ከዚህ በኋላ አማራጭ የለም ምናምን የሚል በተለይ እኛ ሀገር ያለ የግንዛቤ በጣም ትልቅ እጥረት ስላለ በዚህ ምክንያት ሰዎች ወደ ህብረተሰቡ ወደ ኮሚኒቲው የመምጣት ነገራቸው በጣም የቀንሰ የግንዛቤ ውጥረቱ በጣም በስፋት ስላለ ታካሚዎቻችንን ብቻ ሳይሆን ሙሉ ቤተሰቡን እንዲሁም ማህበረሰቡን የሚጎዳ ነገር ሆኖ አግኝተነዋል እና እንዲሁም ደግሞ በራሳችንም እየሄደን እናስተምር ነበር። ግንዛቤ መስጠት፣ በተለይ ቅድመ ምርመራ። ደስ የሚለኝ ይሄ ምዕራባውያን ላይ ያለው ምዕራባውያን ዓለም ላይ ያለው ነገር ምንድነው ቅድመ ምርመራ የሚባል ነገር አለ። ወይም ደግሞ ምሳሌ በእነሱ በየወሩ መድበው ከፋፍለው ካንሰሮቹን የሚያስተምሩበት ሰዎች ኢንጌጅ የሚያደርጉ ለምሳሌ ኦክቶበር መንዝ በፈረንጆቹ ጥቅምት ወር ብረስ ካንሰር አዌርነስ መንዝ ነው ለጡት ካንሰር ግንዛቤ የሚሰጣጡበት ነው። እዛ ላይ ምርመራ እንዲያደርጉ ጥልቅ አስተምረው ያደርጋሉ። ያን ብቻ አይደለም፣ በማህበረሰባቸው የተጎዱ እንስቶች፣ ሴቶች ካሉ ከግንዛቤ ውጪ፣ ከቅድመ ምርመራ ውጪ ደግሞ ሰፖርት ያደርጋሉ ማለት ነው። በገንዘብም ገንዘብ ብቻ አይደለም፣ ሰውን የሚረዳው ነኝ ታካሚ በገንዘብ ብቻ ሳይሆን ኢሞሽነሊ ለምሳሌ ሰውን ማቀፍ ማረግ በትልቁ ሰፖርት ነው። ለሰው ልጅ እኛ እንደ የምንለዋለን፣ ሳይንሱ ሰዎች በሚተቃቀፉበት ጊዜ ኦክሲቶሲን የሚባል ላቭ ሆርሞን የሚባል ይመነጫል ይባላል እና ሰውን አለውልህ ማለት አንድ ነገር ነው። በማህበረሰባችን ያለው ማበረታቻ ትልቁ እሱ ነው። መጠያየቅ፣ እድር ቢባል የተለያየ ነገሮች የምናደርጋቸው ነገሮች እነሱን ስለሆኑ፣ እኛ ሀገር በብዛት ያው በስፋት የተለመደው ምንድነው ደም መለገስ። ያን ብቻ ሳይሆን ደግሞ እንደዚህ ስነልቦና ለምሳሌ ዩሮፕ ላይ ደግሞ የተለመደው ምንድነው እነኚህ ልክ አንድ ሰው ዲያግኖስ በሚደረግበት ጊዜ ቻፔሮንዝ የሚባሉ አሉ። በሃይማኖት እኛ ሼኪ፣ ቄስ እንደምንለው። ከዛ ውጭ ደግሞ ክሊኒካል ሳይኮሎጂስቶች ምናምን እና ሕክምናውን ሙሉ ያደርገዋል። ሙሉ ቤተሰቡ የሚታከምበት እነኚህ ሰዎች በሃይማኖቱም፣ በመንፈሳዊውም፣ በስነ አእምሮም፣ ስነ ልቦናም፣ በክሊኒካል ሳይኮሎጂ ሙሉ ቤተሰቡ ተሰብስበው የሚወያይበት በሽታው ምንድን ነው? እንዴት ነው የሚታከመው? ምን ማድረግ እንችላለን? ይህ ፍረስትሬትድ እንዳይሆኑ፣ ጭንቅላታቸው እንዳይጨናነቅ እና ስትረስፉል ኢንቫይሮንመንት እንዳይፈጠር ሙሉ ቤተሰቡ የሚሰበሰብበት መንገድ እና ስለ ካንሰሩ የሚማማሩበት መድረክ ሁሌ ያደርጋሉ ማለት ነው። ለእሱ ራሱ ያለው የጀነራል ፕራክቲሽነሮቻችን ያላቸው አፕሮች በጣም ጥሩ አይደለም። ካንሰር ላይ ያለው ነገር ካንሰር መዳን እንደሚቻል ካንሰር እንዴት መታከም እንደሚችል እንዴት ካንሰር ታካሚዎችን መቅረብ እንዳለባቸው ያለው ነገር በጣም ፓርፌች ነው፣ በጣም ወደኋላ ቀረ ነው እና ያንን ነገር ለማስተማርም ነው አሁን ሀኪም ፔጅ ላይ ይህንን ነገር ፖስት ያደረጉት እና ሜቢ ደግሞ ሰዎች ሼር ቢያደረጉ በጣም ሲምፕል የሚመስሉ ለምሳሌ ቴክስት መላክ ፖስት ካርድ መስጠት ለታካሚዎች እንዲሁ ደግሞ እነሱ ሲመጡ አንድ ሰው ካንሰር ታካሚ እንደሌላው ኢንፌክሽን እንደያዘው ታካሚ አይደለም፣ አፕሮች ማድረግ ያለባቸው እና ያ ሰው ሕይወቱ ብዙ ነገሩ የሚያመሰቃቀል በሽታ ነው ሊይዘው የሚችለው እና ሰዎች ደንግጠውም ስሊመጡ ስለሚችሉ አፕሮቻቸው ጥሩ መሆን እንዳለበት ነው ለመመካከል ጽሑፉም ሰፊው እዛ ላይ የለጠኩት ማለት ነው። አሁን እንግዲህ ብዙ ጊዜ በየቤታቸው እንደ ግለሰቦች ይኖራሉ ይህንን ድጋፍ መስጠት የሚፈልጉት ማስያዣ ባንኮች ወይም ደግሞ ይህን መሰል በጎን የሚመጡ ድጋፎችን ጸጉርም ሊሆን ይችላል፣ ልብሶች፣ የውስጥ ልብሶችም ሊሆን ይችላል፣ የንጽህና መጠበቂያዎችም ሊሆን ይችላል። እነሱን ለማሰባሰብ ድጋፍ ለማድረግ የተቋቋመ ራሱን የቻለ ተቋም ያለ አይመስለኝም። ስለዚህ እንደ ግለሰብ ፍላጎቱ ያላቸው ሰዎች መርዳት የሚፈልጉ በምን አይነት መልኩ ነው ማገዝ የሚችሉት? ትላለ እስከዛው ድረስ እውነት ነው። ያው እንደ ጠንክሮ እስካሁን አልመጣም። ያው በገቨርንመንት በመንግስትም ደረጃ ያው የተሰራው ስራ ዋናውን ሕክምና ከመስጠት ውጪ የመደጋገፉ ላይ ብዙ አልተሰራበትም እና እየተሰራም ያለ ነገር ነው። እውነት ለመናገር ያው ካንሰር ሕክምና ከዛሬ አስር ዓመት በፊት የነበረው እና አሁን ያለበት ይዞታ በጣም ትልቅ ስፋት አለው። ቢያንስ ብዙ ሐኪሞች ፈርተዋል። እንዲሁም የሕክምናውም እየሰፋ ያለበት ሁኔታ ነው ያለው። ቢያንስ በየክልሉ በጣም ሰፍቶ ነው የሚገኘው። አሁን ቆንጆ ነው የተወሰኑ ናቸው ያሉት አሁን በኢትዮጵያ ካንሰር ማህበር ማቴዎስ ወንዱ አለም ፀሐይ፣ እንደዚህ የሚባሉ ፒንክ ሎተስ በጣም የተወሰኑ ናቸው እና ስርም የሚሆነው አይመስለኝም፣ ሆነን ለመናገር ማህበሮቹ እነሱም ደግሞ ያለባቸው ታስክ እና ይሄ ኃላፊነት ሪስፖንሲቢሊቲያቸው በጣም ብዙ ስለሆነ እንደዚህ አይነት ሰርቪሶች ላይ ላይ ኢንጌጅ አያደርጉም እና እነኚህ ቅድም የተነሱት ነጥቦች የብራ ባንክ ለምሳሌ ዶት ማስያዣን ለጡት ካንሰር ታካሚዎች መስጠት፣ ከዛ ውጪ ደግሞ ይህ ፀጉርን መለገስ በተለይ ኬሞቴራፒ የሚባለውን ህክምና የወሰዱ ሴቶች መድኃኒቱ ምክንያት የሚመጣ የጸጉር መመለጥ ይደርስባቸዋል እና ስነ ጊዜ ጊዜያዊ ነው የዛን ሰዓት ዊክ ቢሰጣቸው ይህ ሳይኮሎጂካል የሆነውን ስነ አምሮ ስነ ልቦና ጫና በጣም ይቀንስላቸዋል እና እንዲሁ ለአንድ አንድ ሰው ራሱ አንዳንድ ሰዎች ሆስፒታል ላይ መጣው ምን ያደርጋሉ? የህክምና ወጪን ይሸፍናሉ። ሆስፒታል ያየሁትን ነገር ነው። ወደፊት ያመጣውትና ሰዎች መወያየት ቢችሉ በዚህ ነገር መርዳት ቢችሉ እና በአካል ደግሞ በግል አንድ ሰው መርዳት ከፈለገ እነኚህ ማህበሮች አሉ። እነሱን ራሱ ተደዋውሎ ከእነሱ ጋር እነሱ ማህበር ላይ የሚረዱ ሰዎችን ኢንቮልቭ አድርጎ ለእነሱ ቱት ማስያዣ መስጠት ዊክ መስጠት ይቻላል። ብዙ ነገር ማድረግ ይቻላል። በተለይ ዲያስፖራው እና ከኢትዮጵያ ውጭ ያለው ሰው ደግሞ ብዙ ነገር መርዳት ይችላል እና ካንሰር ታካሚዎችን እባካችሁ እናስባቸው ለማለት ያህል ነው። እሺ፣ ዶክተር ሚካኤል ሻውል በጣም ነው የማመሰግነው ስለነበረን ቆይታ። እኔማ በጣም አመሰግናለሁ። Send it till they make goodbyes, and I can't let you leave me. We deserve a better start. አድማጮቻችን የእሁድ ምሽት መሰናዷችን እዚህ ላይ የተጠናቀቀ። ኤደን ገረመው መርሀ ግብሩን በመምራት ኤልያስ አስማረ በቅንብሩ ከመላዊ አሜሪካ ድምፅ ዘጋቢዎች ጋር እንሰናበታችኋለን። በነገው ምሽት በመደበኛ ሬዲዮ በቴሌቪዥን መሰናደው እንጠብቃችኋለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በያም ሀሪት ላይ ለጋቢና ቤ እያላችሁ አድረሱም። አብራችሁን ስለቆያችሁ በድጋሚ እያመሰገንን ደናደ